ከቴክኒሽያን እስከ ዋናና ረዳት አብራሪ በሴቶች ብቻ የተካሄደውና በአይነቱ የመጀመሪያ የሆነው የትላንቱ በረራ የሴቶችን አቅም እንደሚያሳይ ሌሎችንም እንደሚያበረታታ ተገልጿል። በመጪው የፈረንጆቹ ዓመት ሰባኛ ዓመት በዓሉን የሚያከብረው የኢትዮጵያ አየር መንገድ ባዘጋጀው የዚህ በረራ ሥነ ሥርዓት ላይ የተናገሩ ሁሉ ደግሞ ይህንኑ ሐሳብ አንጸባርቀዋል። ትላንት ማምሻውን በስፍራው የነበረው እስክንድር ፍሬው ተከታዩን ዘገባ ልኳል። ትናንት እኩለ ሌሊት ላይ የሉሲ ልጆች ሰማዩን ተቆጣጠሩ። የኢትዮጵያ አየር መንገድ ያወጣው መግለጫ ይህንን መልእክት ያስተላለፈ ነበር። የሉሲ ልጆች ከአዲስ አበባ ወደ ባንኮክ በመብረር ሰማዩን ይቆጣጠሩታል ይላል መግለጫው ቃል በቃል አብራሪዋ፣ ረዳቷና ሌሎች የበረራው ሰራተኞች፣ እንደዚሁም ቴክኒሻያኖችና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ የተካሄደውም ትናንት እኩለ ሌሊት ላይ ነው። በዋና ካፒቴን አምሳለ ጓሉና በረዳቷ ሰላማዊ ተስፋዬ የተመራው በረራ መዳረሻ ባንኮክ ስትሆን ቀዳማዊት እመቤት ሮማን ተስፋዬን ጨምሮ ታዋቂና ስኬታማ ሴቶች እንደዚሁም ሌሎች ተጋባዦች አብረው ተጉዘዋል። ከበረራው በፊት በተካሄደው ስነ ስርዓትም ሴቶች እድል ከተሰጣቸው ጥበብን ከተማሩ እስከምንም መሄድ እንደሚችሉ በዜማ ጭምር ተንጸባርቋል። በስነስርዓቱ ላይ የተናገሩ አስተያየታቸውን የሰጡ ሁሉም ይህንን መልእክት አስተጋብተዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም ለጋዜጠኞች አብራሩት በረራው በርካታ ሴቶችን እንደሚያነቃቃ ነው። በዓለም ላይ ያሉ ሴቶችን በከፍተኛ ደረጃ የሚያነቃቃ ይሆናል። በአቪየሽን ዘርፍ ያሉትን በተለይም ደግሞ አፍሪቃውያን ሴቶችን እንደምታውቁት በዚህ በአፍሪካ አህጉር የሴቶችን አቅም ከመገንባት አንጻር ወደ ኋላ ቀርተናል። ስለዚህ ይህ በ21ኛው መቶ ክፍለ ዘመን ብሩህ እጣ ፈንታ እንዳላቸው ለማሳየት በትምህርት ቤት የሚገኙ ሴቶችን ያነቃቃል። የኢትዮጵያ አየር መንገድ የተመሰረተበትን ሰባኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር የማርኬቲንግ ምክትል ፕሬዚዳንት ራሄል አሰፋ አስታውሰዋል። የትናንቱ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጥሩ አጋጣሚ እንደሆነ ያምናሉ። ሁሉ መስክ የሰለጠኑ በበቂ ችሎታ ላይ የሚገኙ የሚያንቀሳቀሱ ሴቶች አሉ በዲፓርትመንቱ። ያ ግን የታወቀ ጉዳይ አይደለም። ስለዚህ ያንንም የምናሳይበት ሰባኛ ዓመታችንን የምናከብርበትን በዚህ አንዱ የመጀመሪያው ዓለምን የምናሳውቅበት አጋጣሚ ለምን አናደርገውም የሚል ሀሳብ መጣ። በሁሉም ዘንድ የሚደገፍ ሀሳብ ሆኖ ተገኘ። በዛ ዝግጅቱን ጀመርን ማለት ነው። በበረራው ተሳታፊ ከሆኑት አንዷ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የክብር ፕሬዚዳንት ሙሉ ሰለሞን ሴቶች ያላቸውን አቅም እንዲረዱ አስተዋጽኦ እንደሚኖረው ተናግረዋል። ሰዎች ቆም ብሎ እንዲያስቡ፣ ሴቶችም አንዳንድ ጊዜ ያንን ካፓሲቲያችን መኖሩን አናቅም። መኖሩን ብናቅ አድንቀን ያንን ነገር እንደ ችሎታ ጸጋችንን አንቆጥርም። ሁልጊዜ የጎደለንን ነገር ነው የምንቆጥረው። ይሄ ግን ትልቅ ጸጋ ነው ለሴቶች አይደለም። ሴቶች ከወንዶች ኩል አውሮፕላን ብርቅ ነው፣ ሴት አበርም እንዲህ ነው የሚባልበት ቀርቶ፣ ሴቶች አብራሪ ቴክኒሽያኖችም፣ ሁሉም እነሱ ሆነው እያሉ ይሄኛ ጸጋ ነው ይሄ አለን ብለን ከአንገት ቀና አድርጎ ከመሄድ ይልቅ ይሄ ጎለኛል፣ ይሄ ጎለኛል ሚሊዮን የሚለው ነው የምንቆጥረው። ስለዚህ ይህን ፖቴንሻል ይህን ካፓሲቲ የሚያጎላ ሰዎች ቆም ብለው እንዲያ ወንዶች፣ ወንድሞቻችን እንዲረዱ፣ ሴቶችም እንዲረዱ፣ ከሁሉም በላይ ሴቶች እኛ ለካ ይሄን እንችላለን የሚለውን ነገር እንዲገነዘቡ፣ የውስጥ ጥንካሬ እንዲያመጡ ስለሚያግዝ ከፍተኛ መልእክት አለው ብዬ ነው የማስበው። አጋጣሚው በሴቶች ላይ ያለውን አሉታዊ አመለካከት ለመስበር እንደሚያግዝ ያስረዳቸው ደግሞ በበጎ አድራጎት ተግባር የምትታወቀው የሕግ ባለሙያ የት ነበረሽ ንጉሴ ናት። እንግዲህ ይሄ በረራ ሁለት ነገር ነው። ሴቶች ከተገልጋይነት ባሻገር የአገልጋይነት ሚናን ሙሉ በሙሉ መቆጣጠር ይችላሉ ነው። ሌላው እንግዲህ አይቻልም የሚባሉትን ዘርፎች ሰብረው ገብተዋል። ግን አንዳንድ ሰዎች አይ ወንዶች ባይኖሩ ኖሩ አይችሉትም የሚል አመለካከት ያላቸው ሰዎች አሉ እና ይሄኛውን አመለካከት ለመስበር ተግባራዊ አጋጣሚ ነው የሚሆነው እና የሚያሳየውም ኢትዮጵያ የኢትዮጵያ አየር መንገድ እንግዲህ ባንኮክ ድረስ ድሮም ብሎም ደግሞ ከባንኮክ በኋላ በሴቶች ብቻ ከኤርፖርት ጀምሮ ከአየር ማረፊያው ከሻንጣ መጫኑ ከሁሉም ከካስተምስ ኢሚግሬሽን ጀምሮ በሴቶች ብቻ መሄድ ከቻለ ኢትዮጵያም ያንን መሄድ ትችላለች። ነገር ግን ይሄ እምነት ኖሮ ግን በጋራ በመሆን አብረን በመስራት አብረን በመቆም ላይ አምነን ለሴቶች ተገቢውን ቦታ እንስጥ የሚለውን መልእክት ያስተላልፋል ብዬ አስባለሁ። እስካሁን ባለው መረጃ በኢትዮጵያ አየር መንገድ ያሉት አብራሪዎችና ረዳት አብራሪዎች ቁጥር 11 ብቻ ነው። ለዚህ ቁጥር ማነስ አንዱ ምክንያት በራሳቸው በሴቶቹ ውስጥ ያለው አልችልም የሚል ስሜት መሆኑን ረዳት አብራሪ ቃል ኪዳን ግርማ ትገልጻለች። ሴት ልጅ እንደዚህ ማድረግ አትችልም የሚባሉት ነገሮች ስላሉ ነው እንጂ ምንም ፈተና የለውም። ከራሳችን ከጭንቅላታችን ውስጥ ካለው ነገር ውጪ ምንም ፈተና የለውም። እኩል ነው ወንዶቹ እኩል ነው። የኛን ፈጠና ነው። እነዚህ ነው የማይመጡት ሴቶቹ ወደዚህ አይነት ስልጠና እያልሸኝ ነው። ብቃቱ ያላቸው መስፈርቱን እያሟሉ ነው የማይመጡት ልክ ነው እያላቸው ብቃቱ እያላቸው ከራሳቸው ከጭንቅላታቸው ከፍራቻ ልችለው አልችልም እንዴት ነው ይሆን አለው ከሚለው አንጻር ምንም የሚያቅታቸው ነገር የለም። አውሮፕላን አብራሪዎችን ጨምሮ በተለያዩ ዘርፎች ያለው የሴቶች ተዋጽኦ በሚጠበቀው ደረጃ አለመሆኑን ያስታወሱት ቀዳማዊት እመቤት ሮማን ተስፋዬ የዚህ ምክንያቱ ቤተሰባዊና ማህበራዊ ጫና መሆኑን አብራርተዋል። በረራው ላይ አሁን 11 ሴቶች ብቻ ነው ናቸው ያሉት። አገር መምራት ላይ በሚኒስትርነት ሶስት አራት ሴቶች ብቻ ነው ያሉን ለምን መሰላችሁ? ሌሎቹን ሚኒስትሮች ስንወልድ ስናሳድግ፣ እነሱ ስናሰማምር ስንመክር መከራ ስናይ ያንን ስራ የሚሰራ ሌላ አካል ቢኖር ኖሮ አይደለም አውሮፕላን ይህን ሌላ ከዛ የተለየ ነገር ይፈጠርና እንበርበት ነበር። እናም ባለሙያዎቹም ተሳፋሪዎቹም ሴቶች ብቻ የሆኑበት የትናንቱ የባንኮክ በረራ መልእክቱ ሰፊ እንደሚሆን ተገልጿል። አየር መንገዱም ይሄው መልእክት ለዓለም ሁሉ እንደሚደርስ ተስፋ አድርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ